ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው ጤና ይስጥልን ክቡራትና ክቡራን አድማጮች ይህ ከሰኞ እስከ አርብ በየእለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 መካከለኛ ሞገድ የሚደርሳችሁ ፕሮግራም ነው

ዛሬ ማክሰኞ ጥቅምት 11 2007 ዓ ም ነው ሰለሞን ክፍሌ ያስተናግዳለሁ። ኃይሉ ታምራት ፕሮግራሙን ይመራልናል። አሁን የሰዓቱን ዋና ዋና የዓለም ዜና ከቆንጂት ታየንስማ ጤና ይስጥልኝ እንደምናመሻችው

ለሙከራ የደረሰ የኢቦላ ቫይረስ መከላከያ ክትባት እስከ መጪው ጥር ወር ባለው ጊዜ ውስጥ ስራ ላይ ሊውል እንደሚችል የአለም የጤና ድርጅት አስታወቀ የደብልዩ ኤችኦ ረዳት ዲሬክተር ዶክተር መሪ ፖል ኬኒ ዛሬ ማክሰኞ ጄኒቫ ውስጥ በሰጡት መግለጫ የኢቦላ ቫይረስ መከላከያ ክትባቶች በሰው ላይ የሚደረጉት ሙከራዎች በአውሮፓ ዩናይትድ ስቴትስ እና አፍሪካ ውስጥ እየተካሄዱ ወይም ደግሞ የማካሄድ እ

እቅድ እንዳለ ገልጸዋል። ክትባቶቹ በሰው ላይ ጉዳት እንደማያመጡ ከተረጋገጠ በመጪው ጥር ወር ምዕራብ አፍሪካ ውስጥ በብዙ አስር ሺዎች የተቆጠሩ ክትባቶች ተልከው እዚያ ደግሞ ቀጣይ ፍተሻ እንደሚደረግ አብራርተዋል። ክትባቶቹ በስፋት መቼ እንደሚሰራጭ ግን የዓለም የጤና ድርጅቱ ባለስልጣን የገለጹት ነገር የለም።

ደቡብ አፍሪቃ ውስጥ ባለፈው ዓመት ገደማ ፕሪቶሪያ በሚገኘው መኖሪያ ቤቱ ፍቅረኛውን በገደለው በአትሌቱ ኦስካር ፒስቶሬስ ላይ የቅጣት ፍርድ ተሰጥቷል። የተራዘመው ሂደት እልባት ባገኝበት በዛሬው የፍርድ ቤት ውሎ ዳኛ ቶኮዚሌ ማሲፔ በሰጡት ፍርድ አትሌቱ ፍቅረኛውን ሪቫ ስቲንካምፕን በመግደሉ ቢያንስ ከአምስት ዓመት እስከ

ወይም እስከ አስር ወራት በሚደርስ ቅጣት በእስር ቤት ሊቆይ ይችላል። ይህም በፍርዱ ሂደት መጓተት ቀድሞውኑ የተከፋፈለውን የሕዝብ ሀሳብ ይበልጥ ሊያሰፋ እንደሚችል ይገመታል። በሶስት ሰዓቱ ዝርዝሩን እናቀርባለን።

ብሪታንያ የእስልምና መንግስት ብሎ ራሱን በሚጠራው ቡድን ነውጠኞች ላይ ስለላ የሚያካሂዱ የወታደራዊ ቅኝት በረራዎችን ሶሪያ ላይ እንደምታካሄድ አስታወቀች። የመከላከያ ሚኒስትሩ ማይክል ፋለን ሲናገሩ ሀገራቸው በእስላማዊ መንግስት ላይ በተያዘው ዩናይትድ ስቴትስ መራሽ ዘመቻ ያላት ሚና እየሰፋ መምጣቱንና

መሳሪያ የታጠቁ ሪፐር ድሮንስ የተባሉ ያለአብራሪ የሚሄዱ አውሮፕላኖችና ሪቨት የጋራ ቅኝት አውሮፕላኖችን ማሰማራት እንደሚያካትት፣ ነገር ግን እንደማይተኩሱ ገልጸዋል። የሆንግ ኮንግ ባለስልጣናት ከተማሪዎቹ የተቃውሞ መሪዎች ጋር ስብሰባ እያደረጉ ናቸው ሆኖም

በግዛቲቱ እንደ አውሮፓውያን አቆጣጠር በ2017 ዓ ም ከሚካሄደው ምርጫ አስቀድሞ ተጨማሪ የምርጫ አፈጻጸም ለውጥ እርምጃዎችን አንወስድም እያሉ ናቸው። የግዛቲቱ አስተዳደር ዋና ጸሐፊ ኬሪ ላም በ

ንግግሩ መክፈቻ ቃላቸው የተማሪዎቹ መሪዎች ለሶስት ሳምንት የዘለቀውን ተቃውሞ የተቃውሞ እንቅስቃሴ እንዲበትኑ ጠይቀዋል። ተቃውሞ ከፋፋይና ህገ መንግስታዊ ንግግርን የሚያሰናክል ነው ሲሉ ተናግረዋል። የሆንኮንግ ሁለተኛ ከፍተኛ ባለስልጣን የሆኑት ላም

ግዛቲቱ ነፃ ሀገር አይደለችም። ስለዚህ የራሷ የምርጫ አፈጻዘም ሥርዓት ልታወጣ አትችልም ነው ያሉት። የግዛቲቱ አስተዳዳሪ ሊዩም ቹን ይንግ ከንግግሩ መጀመር በፊት በሰጡት ቃለ መጠይቅ እጩ ተወዳዳሪዎችን የሚመረምረው ኮሚቴ አወቃቀር ላይ ለመወያየት እድል እንደሚኖር ፍንጭ ሰጥተው ነበር። የሆንኮንግ የተማሪዎች ፌዴሬሽን አባል አሌክሲ ቾ በበኩሉ መንግስቱ

ለምርጫ የሚቀርቡ እጩዎችን እያጣራ ለማሳለፍ ወይም እየመረመረ ለማሳለፍ ያደረገውን ውሳኔ ካልቀለበሰ ተቃውሞ አይገታም ብሏል። በመጨረሻም የቻይና ኢኮኖሚ በዘንድሮ ሶስተኛ ሩብ አመት ወቅት በሰባት ነጥብ ሶስት ከመቶ ብቻ እንዳደገ ተገለጸ። ከዓለም ሁለተኛ ትልቅ ኢኮኖሚ የሆነችው የቻይና ኢኮኖሚ

እንደ አውሮፓውያን አቆጣጠር ከ2009 ዓ.ም መጀመሪያ ወቅት ወዲህ ካስመዘገበችው እድገት ሁሉ ይህ ዝግ ያለው መሆኑ ተገልጿል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጂት አየለ ዜናው አመሰግናለሁ። ከምሽቱ 3 ሰዓት በ22ና በ25 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር ትመለሳለች ይህ

በ1431 መካከለኛ ሞገድ በአማርኛ የሚተላልፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት የዕለቱ አብይ ርዕስ እናልፋለን። የ2007 የኢትዮጵያ አገር አቀፍ ምርጫ የድምጽ መስጫው ቀን ግንቦት 16 መሆኑን የምርጫ ቦርድ ያወጣው ረቂቅ የጊዜ ሰሌዳ አመልክቷል።

ቦርዱ በዚሁ የጊዜ ሰሌዳ ላይ ከፖለቲካ ፓርቲዎች ጋር ንግግር አድርጓል። ኢትዮጵያ ዲሞክራሲያዊ ምርጫ ለማካሄድ የሚያስችሉ ሁኔታዎች የሉም ያሉ አንዳንድ ተቃዋሚዎች ግን ከጊዜ ሰሌዳው በፊት ከገዢው ፓርቲና ከመንግስት ጋር መወያየት እንደሚያስፈልግ አሳውቀዋል። እስክንድር ፍሬው ተከታዩን ዘገባ

የ2007ቱ አገር አቀፍ ምርጫ ረቂቅ የጊዜ ሰሌዳ ይፋ የሆነው የኢትዮጵያ ብሔራዊ ምርጫ ቦርድ ባዘጋጀው የምክክር መድረክ ላይ ነው። በጊዜ ሰሌዳው ላይ ከፖለቲካ ፓርቲዎች ጋር ለመነጋገር በተዘጋጀው በዚሁ መድረክ እንደተገለጸው የ2007ቱ አገር አቀፍ ምርጫ የድምፅ መስጫ ቀን ግንቦት 16 ይሆናል። ከዚያ በፊት የሚኖሩ የምርጫ ክንውኖችም በረቂቅ የጊዜ ሰሌዳው ተዘርዝረዋል።

የፖለቲካ ፓርቲዎች እጩዎች ምዝገባ ከታህሳስ 16 እስከ ጥር 25 ይከናወናል። የመራጮች የምርጫ ካርድ መውሰጃ ጊዜ ደግሞ ከጥር 1 እስከ የካቲት 10 ይቆያል። ይህ የጊዜ ሰሌዳ ተግባራዊ የሚሆነው በፖለቲካ ፓርቲዎች ጠቅላላና ዝርዝር አስተያየቶች ከዳበረና በምርጫ ቦርድ ከጸደቀ በኋላ መሆኑም ተገልጿል።

ከቦርዱ ጋር በተደረገው ውይይት የተሳተፉ አንዳንድ ተቃዋሚ ፓርቲዎች ግን በኢትዮጵያ ዲሞክራሲያዊ ምርጫ ለማካሄድ የሚያስችል ሁኔታ የለም ብለዋል። የመድረክ አባል የሆነው የማህበረ ዲሞክራሲ ደቡብ ህብረት አንድነት ፓርቲ ባወጣው መግለጫ ይህንኑ ሀሳቡን አንጸባርቋል። የፓርቲው ሊቀመንበር ፕሮፌሰር በየነ ጴጥሮስ ይህንኑ ለቪኦኤ አስረድተዋል። ሁለት ሺህ ሁለት ዓመት ህብረት እንዳየ ነው ኢህአደግ የቀሩትን ፖለቲካ ፓርቲዎች ረግጦ

ከመላ ጎደል መቶ በመቶ አሸነፍኩ እስከ ማለት የደረሰበትና ለዴሞክራሲ የሚደረገውን የጥረት ሁሉ ወደ ኋላ ወደ 83 ወደ ነበረበት ሁኔታ የመለሰበት ወቅት ስለሆነ በዚህ ሁኔታ ላይ ተደራድረን ለውጥ ሳይደረግ በተለይ ከኢህአዴግ ጋር እና ከኢህአዴግ መንግስት ጋር ስለ ጊዜ ሰሌዳ ማውራት እንዲያው አላስፈላጊ የሆነ የግብር ውጣ ስራ ነው።

ከጊዜ ሰሌዳው ውይይት በፊት ምርጫ ለማካሄድ በሚያስችሉ ሁኔታዎች ላይ መደራደር ያስፈልጋል ባይ ናቸው። ፕሮፌሰር በየነ ቢያንስ የ97ቱ አይነት ምቹ ሁኔታ እንዲኖርም ይፈልጋሉ። እና ሌላው ብቅር ወደ ሳ97 ወደ የተወዳደንበት የነበረ ሁኔታ ቢመለስ ለመወዳደር ያስችለናል። የዚያን ጊዜ የነበረው ለምሳሌ መገናኛ ብዙሀንን ምን ኃይል እንደተጠቀም ነፃ ክርክሮች መኖራቸው

እንደዚሁም ስብሰባዎቹን መጥራት ብዙ እንዳልተቸገርን እጩ አቻችንን ደግሞ ለማቅረብ ብዙ እንዳልተቸገርን፣ እነዚህ ሁሉ ጽሕፈት ቤቶች ደግሞ በየታች እስከ ወረዳ ድረስ ሁሉ ሳይቀር ከፍተን መንቀሳቀስ

መቻላችን የመጨረሻ ጥያቄ ያደርገዋለሁ። እርስዎ እየጠቀሱልኝ ያሉት አሁን ችግሮች አሉ፣ በምርጫ ቦርድ አሰራር ላይ ሀገሪቱ ውስጥ በሚካሄዱ ምርጫ እያሉ ከአምስት ዓመት በፊት የተካሄደው ምርጫ ነው። አምስት ዓመት እንዲሞላው ጥቂት ቀርቶታል፣ እርግጥ ነገር ግን አሁን የዚህ አመቱ ምርጫ በተመለከተ ከገዢው ፓርቲ ባለስልጣናት ጠቅላይ ሚኒስትሩና ኃይለማርያም ደሳለኝን ጨምሮ የኢህአዴግ ሊቀመንበርም ናቸው እየተሰጡ ያሉት ግን ምርጫው ነጻና ዲሞክራሲያዊ ሰላማዊ ሆኖ እንዲጠናቀቅ በእኛ በኩል ተዘጋጅተናል የሚል ነው እና ገና ባላያችሁት ነገር ነው እንዲህ አይነት አስተያየት

አሉታዊ አስተያየት እየሰጣችሁ ያላችሁት የሚል ምላሽ። በጣም ምንድን ነው እናንተ ምላሽ? ፕሮፌሰር ድሮ የሀገራችን ሰው ድሮ እናቷን አይተህ ልጃቸውን አግባ ይላል። እኛ ከመነሻው ይሄ እንትኑን እንትን ዲስ ምንድን ነው ሴማንቲክስ፣ በቃላት ጨዋታ ያ ቅድም አንተ የጠቀስከው ዝም ብሎ እዚህ ግባ የሚባል የማይባል ሚዛን የማይደፋ ንፋስ ነው ወሬ

እኛ በተጨባጩ ማየት የምንፈልገው አሁን እያየን ያለ ነው። ምርጫውን አስፈጻሚዎች እነማን ናቸው? ያንኑ ድሮኑ ኢትዮጵያን ሲበድል የነበረ ኢህአዴግ ካድሬን ነው። አሁን ክተቱ ኑ፣ ተሰብሰቡ ምርጫ አስፈጻሚነት እንድትመጡ ብሎ እኮ አውጀዋል እኮ ያንኑ እኮ የድሮኑ

ቦርዱን አውጀዋል ነው እያሉኛል። አዎ ጠርቶ አል እኮ ያንኑ ነው የድሮውን እኮ ነው የሁለት ሺ ሁለቱ አገር አቀፍ ምርጫ ከመጀመሩ በፊትም የተለያዩ ተቃዋሚ ፓርቲዎች ተመሳሳይ ጥያቄ አቅርበው እንደነበር ይታወሳል። የኢትዮጵያ ብሔራዊ ምርጫ ቦርድ በዚህ የአንዳንድ ተቃዋሚ ፓርቲዎች ጥያቄ ላይ ይፋ አስተያየት አልሰጠም። በስልክ ያነጋገርኳቸው የቦርዱ ጽሕፈት ቤት ኃላፊ አቶ ነጋዶ ፊሳ ሰዓት አመቻችተው እንደሚደውሉ ነግረውኛል። ከተሳካ በሌላ ዘገባ መለሳለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ

አብይ ርሱን ነበር ያለመጥ ነው። የተከበራችሁ አድማጮች ወደ ሁለተኛው ቅንብር እንሸጋገራለን። አፍሪካ ነክ ርዕሶች በአዳነች ፍስሐዬ። ኬንያዊው ምሁር ፕሮፌሰር አሊ ማዝሩዊ የተወለዱት ሞምባሳ በተባለችው የወደብ ከተማ ሲሆን ኒውዮርክ ፍለሀገር ውስጥ ቢንግሃምተን በተባለችው ከተማ በሚገኘው ቢንግሃምተን ዩኒቨርሲቲ የዓለም ባህሎች ጥናት ተቋም ስራ አስኪያጅ ነበሩ።

አሊማዝሩዊ ትምህርታቸውን ኬንያ ውስጥ ካጠናቀቁ በኋላ ከፍተኛ ትምህርታቸውን በብሪታንያና ዩናይትድ ስቴትስ እንዳጠናቀቁ ባለፈው ማክሰኞ ባቀረብነው ዝግጅት መግለጻችን ይታወሳል። ፕሮፌሰር አሊ ማዝሩዊ የኳሚ ኑክሪማን ፈለግ በመከተል የባህላዊቷ አፍሪቃ፣ የምዕራቡ ዓለም ክርስትናና የአረባዊ እስላማዊነት አመለካከቶችን ያጣመረ አፍሪቃዊ ግንዛቤን በማበርከት ረገድ አብይ ሚና እንደተጫወቱ ዶክተር ሱሊማን ኒያንግ አስረድተዋል።

ማማከሜ ንክሩማ አሊ ማዙሩዊ እንዲሁም በርካታ አፍሪካውያን ልሂቃን ያንጸባረቁት የሶስትዮሽ ቅንጅት የሆነው ጽንሰ ሀሳብ የአፍሪካ ማንነት መለያ ሆኗል። ስለሆነም ስለ አሊ ማዙሩዊና ስለ አፍሪካ ንቃተ ሕሊና ስናወራ ይህ የሦስትዮሽ ቅንጅት የሆነው ጽንሰ ሀሳብ አብይ አስተዋጽቸው ይሆናል።

ሱሊማን ኒያንግ ሌላው አሊ ማዝሩ ያበረከቱት አስተዋጽኦ አፍሪካዊ ልህቅነት እንደሆነ ገልጸዋል። ወደ ሁለተኛው የአሊማዙሪ አስተዋጽኦ ስንሄድ አሊ ማዙሪና የአፍሪካ ምሁራዊነት እንመለከታለን። የአፍሪካ ጥናቶች ማህበር ፕሬዝዳንት ነበሩ። በዩናይትድ ስቴትስና በሌላው ዓለም ካሉት የአፍሪካ ጥናቶች ማኅበር ባልደረቦቻቸው ጋር የተሳሰሩ ነበሩ።

የአፍሪቃን ታሪክ ለማስታወስ በርካታ መጽሕፍትን ከማብርከታቸውም በላይ ጽሁፎችንም አቅርበዋል። የአሊ ማዝሩዊ ምሁራዊ አጻጻፍ ስልት ባህላዊ ይዘት ያለው ሲሆን የአፍሪቃን ችግር በማብራራት ረገድ የአሐዛዊና ቀመራዊ አያያዝ ይጠቀሙ ነበር ይላሉ ሱሌማን ኒያንግ። አሊ ማዝሩዊ ዝነኛ ምሁርም እንደነበሩ ዶክተር ኒያንግ አውስተዋል።

አሊ ማዝሩዊ ከአፍሪካዊ ማንነትና ልህቅነት ሌላ ያበረከቱት ነገር ዝነኛ ምሁራዊነት ነው። የኖቤል ሽልማት ካገኙት ናይጀሪያዊ ደራሲ ወለሾዌንካ ጋር የሚወዳደሩ እውቅ ምሁር ነበሩ። የኖቤል ሽልማት ባያገኙም እንኳ በወጣት አሜሪካውያን አፍሪካውያንና የሌላው ዓለም ምሁራን ሲታወሱ ይኖራሉ። በእንግሊዝኛ ቋንቋ የተካኑ በመሆናቸው

እንግሊዝኛ በሚናገሩት ካናዳ፣ አውስትራሊያና ሌሎች አገሮችም እየተጋበዙ እውቀታቸውን ያካፍሉ ነበር። ሱሊማን ያንግ ፕሮፌሰር አሊ ማዝሩዊ ተደማጭነት ያገኙ ልሂቅ እንዲሆኑ ካበቋቸው ጽሑፎች መካከል ይጠቅሳሉ። አሊ ማዙሪ ማዙሪና በዩጋንዳ ያለው አምባገነንነት፣ አሊ ማዙሪና የኬንያ የፖለቲካ ለውጥ

አሊማዙሪና የደቡብ አፍሪካው አፓርታይድ ወይም ዘረኛ ስርዓት፣ አሊማዙሪ ስለ ዚምባብዌ የተካሄደ ክርክር፣ አሊማዙሪና ስለ ሱዳን የተካሄደ ክርክር። አሊማዙሪ በሱዳን ስለ ነበረው ሁኔታ ብዙ ብለዋል። ኢትዮጵያ ውስጥ የደርግ አምባገነናዊ አገዛዝ በነበረበት ወቅትም እጅግ ያሳስባቸው ነበር። ሟመር ጋዳፊን በሚመለከት የአሸባሪነት ጥያቄ ላይ በነበራቸው አመለካከት ምክንያት ያኔ የብሔራዊ እንዳውመንት ኃላፊ ከነበሩት

የቀድሞ ምክትል ፕሬዚዳንት ዲክ ቼኒ ባለቤት ሊን ቼኒ ጋር ውጥረት አዘል ልዩነት ነበራቸው። አሊ ማዝሩዊ ከታወቁ ሙስሊም ቤተሰቦች የተወለዱ እንደሆኑ ሱሉማን ኒያንግ ገልጸዋል። አሊ ማዝሩዊ ከታወቁ ሙስሊም ቤተሰቦች የተወለዱ ናቸው። አባታቸው ሙፍቲህና እስላማዊ ልሂቅ ነበሩ።

በቅኝ ግዛቱ ዘመን በምስራቅ አፍሪካ ይካሄድ ስለነበረው ሁኔታ በማብራራት ረገድ አብይ ሚና ተጫውተዋል። አሊ ማዝሩዊ የመጡት ከእንደዚ አይነት ቤተሰብ ነበር። ስለሆነም በልጅነት ሕይወታቸው እስልምና አብይ ቦታ ነበረው። ወደ በኋላም የእስልምና እምነት በሕይወታቸው አብይ ሚና ነበረው። በአሜሪካና በዓለም ደረጃ ባለው የእስልምና ጉዳይ ባበረከቷቸው መጻሕፍትና ድርሳን ትልቅ ተሳትፎ የነበራቸው አሊ ማዝሩዊ ለእስልምና እምነት በመቆምና በመታገድ ረገድ

እንደሚታወሱ ሱሊማን ያንግ ጠቁመዋል። ወደ አሜሪካ የመጡት ሙስሊሙ አሊ ማዝሩ ለእስልምና ጥብቅና የቆሙና የታገሉ ምሁር ተደርገው ይታወሳሉ። በወዳጆቻቸው በሥራ ባልደረቦቻቸውና በሌሎችም ዓለም አቀፋዊና አፍሪቃዊ ሙስሊም ተደርገው እንዲታወሱ ይፈልጋሉ።

ሟቹ ፕሮፌሰር አሊ ማዝሩዊ መጀመሪያ ላይ በጣም መታወቅ የጀመሩት አፍሪቃውያን ልሂቃን እንደ አውሮፓ አቆጣጠር በ1960 ዎቹና በ1970 ሰባዎቹ ዓመታት የነበራቸውን አመለካከት በመንቀፍ ነበር። የአፍሪቃ ሶሻሊዝምንና ማርክሲዝምን ይቃወሙ ነበር። ኮሚኒዝም ምዕራቡ ዓለም ወደ አፍሪቃ ያስገባው ርእዮተ ዓለም በመሆኑ ለአፍሪቃ አይስማማም። ቅኝ ገዢዎች በአፍሪቃ

እነሱ የሚፈልጉት አይነት መንግስት ለመመስረት ካደረጉት ሙከራ አይለይም በማለት ይከራከሩ እንደነበር ታውቋል። አድማጮች፣ ባለፈው ሳምንት ስላረፉት እውቁ ልሂቅ ፕሮፌሰር አሊ ማዝሩዌ የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እስክንገናኝ በደህና ቆዩን።

ቀጣዩና የመጨረሻው ቅንብር የወቅቱን የኢቦላ ቫይረስ ወረርሽኝ ይመለከታል። ሰለሞን አባተ ነው ለጤና ፕሮግራሙ ያቀናበረው።

ጤና ይስጥልኝ ክቡራትና ክቡራን፣ በድጋሚ ከቪኦኤ ጤና ዝግጅት። ምዕራብ አፍሪካ ውስጥ የኢቦላ መስፋፋት እጅግ አሳሳቢ በሆነ መጠን እያሻቀበ ነው። በሌላ በኩል ደግሞ ዛሬ ሙከራ ላይ ያሉ ክትባቶች ፍቱንነትና ደህንነት በሰው ላይ እንዲፈተሽ ለማድረግ ተመራማሪዎቹ እያደረጉ ያሉት ጥረት እጅግ በፈጠነ ሁኔታ እየተንቀሳቀሰ መሆኑም እየተነገረ ነው። ይሁን እንጂ አጠቃላዩ ሂደት ሲታይ አንዳንዶች እንደሚሉት በሚያታክት ሁኔታ አዝጋሚ ነው።

ጀሲካ በርማን ዘገባ እንደሚናገረው አንድ ብዙ ተስፋ የተጣለበትና ደህንነቱ ማሊ ውስጥ እየተፈተሸ ያለ መድኃኒት ሙከራ ከፍ ወዳለና በሰው ላይ እንዲከናወን ተፈልጓል። ይህ ግን ከአራት ወራት በፊት እንደማይሆን ተሰምቷል። የመድኃኒቱ ደህንነት እንዲታይ የተፈለገው ኢቦላ ከቁጥጥር ውጪ በሆነባት ጎረቤት የሆነችው ነገር ግን በግዛቷ ውስጥ እስካሁን ምንም አጋጣሚ ባልተከሰተባት ማሊ ነው እስካሁን

ብዙ ሰው ክትባቱን ወስዷል ለሙከራው በቂ የሚባል የሚቀጥለው ደረጃ ከኢቦላ ህሙማን ጋር የቅርብ ግንኙነት ሊያደርጉ የሚችሉት የጤና ባለሙያዎች ናቸው ክትባቱ ሰው ላይ ሳይሆን ለሰው ተፈጥሮ ቅርበት ባላቸው ፍጥሯን ማለትም ዝንጀሮች ላይ ተሞክሮ እንደሠራ ሁሉ

በሰውም ላይ ከሠራ የቫይረሱን ከሰው ወደ ሰው የመተላለፍ ዕድል በከፍተኛ መጠን መቀነስ እንዲያውም ለህሙማን ቅርበት ላላቸው የቤተሰብ አባላትና ለሕክምናና እንክብካቤ ሰጪ ሠራተኞች በመጠኑ የቫይረሱ ጉዞ ማቆም እንችላለን ማይክ ሌቪን የሜሪላንድ ዩኒቨርስቲ የጤና ኮሌጅ የክትባት ምርምር ማዕከል ዳይሬክተር እንደሚሉት እየሰሩ ያሉትን ክትባት በቤተ ሙከራቸው በዝንጀሮዎች ላይ ፈትሸውት ሙሉ በሙሉ

ውጤታማ ሆኗል። ያስከተለው የጎን ጉዳትም የለም። ተመራማሪዎቹ አሁን የሚፈልጉት ለሰው ቢሰጥ ችግር የለውም ወይ፣ የሰው ልጅ ከዚህ ክትባት ጋር በምቾት መኖር ይችላሉ ወይ ለሚሉ ጥያቄዎች መልስ መስጠት ነው። በዩናይትድ ስቴትስ ብሔራዊ የጤና ኢንስቲትዩት እና ግላስኮ ስሚት ክላይን በሚባለው የእንግሊዝ መድኃኒት አምራች ኩባንያ ተመራማሪዎች የተዘጋጀው ይህ ክትባት የመከላከያ ክትባት እንጂ በቫይረሱ የተያዘን ሰው ለማከም የሚያስችል ወይም

የፈዋሽነት አቅም ያለው መድኃኒት አይደለም። ይሁን እንጂ ምናልባት ለቫይረሱ ሰሞኑን የተጋለጡ ሰዎች ሰውነታቸው በሽታውን እንዳያዳብር ሊጠቅም ይችል ይሆናል። ምናልባት አንድ ዛሬ የማናውቀው ነገር ቢኖር የኢቦላው ክትባት የፈንጣጣ ክትባት እንደሚሠራው ሁሉ ቫይረሱ ወደ ሰውነቱ የገባ ሰው

እስከ ሁለትና ሶስት ቀናት ቆይቶም ቢሆን ቫይረሱ እንዳይቀፈቀፍበት መስራት አለመስራቱን ነው። ከሁለተኛው የሙከራ ደረጃ በኋላ ክትባቱ ስፋት ባላቸው የሰዎች ቡድኖች ላይ ይፈተሻል። ከዚህ ሦስተኛ ደረጃ በኋላ ነው እንግዲህ ደህንነቱና ፈዋሽነቱ ከተረጋገጠ ወደ ህጋዊውና መደበኛው የክትባት ፍቃድና ዕውቅና የሚዘልቀው። የመጨረሻዎቹ ሙከራዎች የሚሰሩት መቼ ነው? አይታወቅም። ጎን ለጎን ግን

ሌላም የክትባት ሙከራ በሜሪላንዱ ዋልተር ሬድ ወታደራዊ ምርምር ኢንስቲትዩት ውስጥ በሰዎች ላይ እየተካሄደ ነው። መጪዎቹ ሁለት ዓመታት ለአፍሪካ ጥሩ ዓመታት ይሆናሉ ተብሎ ይጠበቃል። በብዙዎቹ የአፍሪካ ሀገሮች ውስጥ ምጣኔ ሀብቱ ከአምስት ከመቶ ጥቂት ከፍ ባለ መጠን እያደገ እንደሚቀጥል የዓለም ባንክ ኢኮኖሚስቶች እየተነበዩ ነው ከዚህ የብርሃን ዜና

ለመቋደስ ያልታደሉቱ የሦስቱ የምዕራብ አፍሪቃ የኢቦላ ወረርሽኝ የግንባር ሀገሮች ታሪክ የተለየ ነው የሚሆነው። የዓለም ባንክን ሪፖርት ያገናዘበው የዊልያም ኢግል ዘገባ እንደሚለው በአንድ ወቅት ተስፋና ጥንካሬን እያሳዩ የነበሩት እነዚህ የምዕራብ አፍሪቃ ሀገሮች ዛሬ በኢቦላ ቫይረስ ቁልቁል እየተመቱ እንዳይነሱም እየተጠፈሩ ነው። የዓለም ባንክ የአፍሪካ ትርታ

ለአስሮች ዓመታት የዘለቀ እድገት የአፍሪካን ምጣኔ ሀብቶች እየለወጠ ነው ሲል የሰየመውን አዲስ ሪፖርት ሰሞኑን አውጥቷል። ጊኒ፣ ላይቤሪያና ሲየራ ሊዮን ምን ያህል እየተደቆሱ እንደሆነ ያሳያል ሪፖርቱ። ለምሳሌ በላይቤሪያ የጅምላና ችርቻሮ ንግድ ባለፈው ዓመት በዚሁ ወቅት ከነበረበት መጠን እስከ 75 ከመቶ አሽቆልቁሏል። የቤንዚንና ናፍጣ ሽያጭ በ21ና በ35 ከመቶ ወድቋል። እንደያሰላለፋቸው

የኢቦላ ችግር ከተፈጠረ ወዲህ በሦስቱም ሀገሮች ውስጥ የሆቴሎች ክፍሎች ከ13 እስከ 40 ከመቶ በሚደርስ መጠን ባዶ ሆነዋል። በሴራሊዮኗ ካይላሁን ወረዳ ቡና፣ ኮኮና ዘይት አምራች ከሆነው ገበሬ 40 ከመቶ የሚሆነው አንድም ተነቅሎ ከሀገሩ ወጥቷል፣ ካለበለዚያም ሞቷል። አጠቃላዩ የኢቦላ ምት በ2014 ና

በ2015 የአውሮፓ ዓመታት ውስጥ በምዕራብ አፍሪካ ላይ በአስሮች ቢሊዮኖች ዶላር የሚቆጠር ኪሳራና ማጣትን እንደሚያስከትል የዓለም ባንክ እየተናገረ ነው። የምጣኔ ሀብቱ ጠቢባን የሚሉት ለኢቦላ እየተሰጠ ያለው የሕዝብና የፖለቲካው ምላሽ በሦስቱ ሀገሮች ውስጥ ያለውን የምጣኔ ሀብት እንቅስቃሴ በእጅጉ እየጎሸመው ነው። ሴራሊዮን ውስጥ ገበሬው የሚያርስበትን መሳሪያ

መቆፈሪያ፣ መኮትኮቻና ሌላም ቁሳቁስ እየተቀባበለ መስራትን ስለፈራ ሊታረስ ይገባው ከነበረው ማሳ ዘጠና ከመቶ የሚደርሰው ጦም እንዲያደር ተገዷል። ገበያው ደርቶ በነበረባቸው በጎ ቀናት ዋነኞቹ መሻቀጫና መቀባቢያ የነበሩት የወሰን አካባቢዎችና ብዙ አየር ጣቢያዎችም ዛሬ ዝግ ናቸው። ኢቦላ የሚተላለፈው በበሽታው በጠና ከተያያዘ

ወይም ከሞተ ሰው የሚወጡ እርጥበትና ፈሳሾችን በቀጥታ በመንካት ነው። ኢቦላ ካልታመመ ሰው አይይዝም። ኢቦላ በትንፋሽና በመደበኛው የኑሯችን መስተጋብር አይተላለፍም ቢባልም በባለሙያዎቹ በጠቢባኑ ሰው ለዚህ ልፈፋ ጆሮ አልሰጥ በማለቱ እነዚያ የሞቁና በወከባቸው ይታወቁ የነበሩ የምዕራብ አፍሪካ ገበያዎች ዛሬ ጭር ይሉ ዘንድ እጣቸው ሆኗል።

ለኢቦላ ምስጋን ይንሳውና በዚያ ላይ ላይቤሪያ እና ሲራ ሊዮን የከረሙባቸውን እጅግ አድሚ እና አውዳሚ የእርስ በርስ ትልቅልቆች የቅርብ ጢስ ሽታና አሻራ ልብ ይሏል ትርምሶቻቸውን አበረዱ ጠብመንጃዎቻቸውን አወረዱ ወደ ስራና ልማት አቀኑና ቀና ቀና ማለት እያገገሙ በእግሮቻቸው መቆም ሲጀምሩ ደግሞ የኢቦላ ቁጣ አወረደባቸው ክፉ መከራ

የሴራሊዮን ምጣኔ ሀብት እኮ ብድግ ብሎ እስከ አስር ከመቶ እድገት ማሳየት ጀምሮ ነበር። ለኢቦላ የተሰጠው ትኩረትና ምላሽ ያንን ተስፋ ቢያንስ ለዛሬ አጨልሞታል ይላሉ በዓለም ባንክ የአፍሪካ ዋና የምጣኔ ሀብት ጠቢብ ፍራንቺስኮ ፌሬራ።

The fear they create, the what we call the aversion behaviour on other people, on farmers, miners, uh, workers, consumers, <laughs> <laughs>

ይህም ማለት በዚህ ዓመት ብቻ የ359 ሚሊዮን ዶላር ኪሳራ ማለት ነው። ወረርሽኙ ፈጥኖ በቁጥጥር ስር ካልዋለ የሚቀጥለው ዓመት የአጠቃላዩ የሀገር ውስጥ ምርት መጠን ኪሳራ ደግሞ ከ800 ሚሊዮን ዶላር በላይ ሊደርስ እንደሚችል ፌሬራ አስጠንቅቀዋል።

ለዚህ ምላሽ እንዲሆን ታዲያ የዓለም ባንክ የሦስቱን ሀገሮች ፈተና የመቋቋም አቅም ብቋፍም ቢሆን ለመደገፍ የ400 ሚሊዮን ዶላር ማዕቀፍ አዘጋጅቶ ለጋሾችን እየተጣራ ነው። ይህ ገንዘብ የአጣዳፊ ጊዜ ቁሳቁስ ለመግዛትና የመስክ ሆስፒታሎችን ለመክፈት የታሰበ ነው ተብሏል። የጤና ጥበቃ ሥርዓቶቹን በጥቅሉ ለማጠናከር፣ የወረርሽኙን አካሄድ ለመቃኘትና ለመከታተል

እንዲሁም ኢቦላን በመጋፈጣቸው ምክንያት የበጀት ሥርዓታቸው የተናጋባቸውን የሦስቱን ሀገሮች በጀቶች ለመደጎም እንደሚውልም ተገልጿል። ኢቦላን ነቅተው ይጠብቁ። ራስዎን፣ ቤተሰብዎንና አካባቢዎን ይጠብቁ። አላስፈላጊ መደንበርና ቦታውን የሳተ ድንጋጤ በሽታን ከመቆጣጠር ይልቅ ማባሱን እንደሚበዛ ያስቡ።

በአካባቢዎ የሚያገኟቸውን የጤና ባለሙያዎችና ተቋማት ሐሳብና ምክር ያዳምጡ። ስለ ኢቦላ እርግጠኛ ያልሆኑበትን መረጃ አያስተላልፉ። የሚያውቁትን ከሌሎች ጋር ከመወያየት አይታክቱ። በነገራችን ላይ እጆችን በሳሙና ለ20 ሰከንዶች መታጠብ ብዙ በሽታዎችን ከመዛመት እንደሚያቆም፣ የብዙዎቹን የመተላለፍ ዕድልም እስከ ግማሽ እንደሚከላከል ያውቃሉ? እጆችን

በደንብ መታጠብ ባህሎ ያደርጉ። የራስዎንና የቤተሰቦን ንጽህና፣ የቤትዎንና የአካባቢውን ጽዳት ይጠብቁ። ለዛሬ ከቪኦኤ ጤና በዚህ እንሰናበት። በጤና ይሰንብቱ። ሰሎሞን አባተ ነኝ። ጤና ይስጥልኝ። ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ስርጭት

የዛሬው እዚህ ላይ ተጠናቋል። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት የምሰናበታችሁ ሳስተናግዳችሁ የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን ይመራልን ኃይሉ ታምራት ነው። ለዛሬ በዚሁ እንሰናበታለን። መልካም ምሽት

ለሰበብ እንጂ አንዲት እይታ መቼ በሳ ነው ልቤ ተመታ። ለክንበል ስለው አይሆንም ብሎ እዳ ከተተኛ አይነጀሎ። ለሰበብ እንጂ አንዲት እይታ መቼ በሳ ነው ልቤ ተመታ። ለክንበል ስለው አይሆንም ብሎ እዳ ከተተኛ አይነጀሎ።

This program has come to you from the Voice of America, Washington.